ኤስቢኤስ ሬዲዮ ይህ የኤስቢኤስ ሬዲዮ ፖድካስት ነው የሰፈራ መምሪያ መረጃ ስለ አውስትሬልያ አኗነር ሁነቶችና ታሪኮች በኤስቢኤስ አማርኛ በ2020 ዓለምን እየፈተነ ባለው የኮሮና ቫይረስ ወረርሽኝ ሳቢያ የማኅበራዊ ርቀት ደንቦችና የጉዞ ገደቦች ተደማምረው የቤተሰብ ባህላዊና ሃይማኖታዊ ሥነ ሥርዓቶችን እንደ ልብ ለማካሄድ አዋኪ ሆኗል። አውስትራሊያ ውስጥ የተጣሉ ገደቦች መላላትን ተከትሎ ገሚሶች ከዘመድ አዝማዶች ጋር ዳግም በአካል ለመገናኘት በጉጉት ሲጠባበቁ፣ ሌሎች አዲስ አማራጭ ብልሃቶችን ነድፈዋል። ለአንድ መቶ አስራ ሁለት ቀናት በብርቱ የኮሮና ቫይረስ ገደቦች ስር የቆየችው ሜልበርን ነዋሪ የሆኑትና በሳምባ ካንሰር ተጠቅጠው ያሉት የግሪክ ተወላጇ ኤፊ አትኪንስ የዘንድሮውን የገና በዓል ከሰባት የልጅ ልጆቻቸው ጋር ሆነው በቤት ውስጥ ሳይሆን ከቤት ውጪ ለማክበር አቅደዋል። ሌላዋ የሲድኒ ነዋሪና የፊልም ባለሙያ ካይሊ ግራይ ብሪስበን የሚገኙና በካንሰር ህመም ሞት አፋፍ ላይ የሚገኙ አባቷን ለመጎብኘት በእጅጉ ታውካ ቆይታለች። በኒው ሳውዝ ዌልስ እና ኩዊንስላንድ ወሰኖች መዘጋት ጽኑ ህመምተኛ አባቷን መጎብኘት ካለመቻለውም ባሻገር ጉብኝቷ ምናልባት በሞት አፋፍ ላይ ያሉ አባቷን ሞት ለማፋጠን ሰበብ ቢሆንስ በሚል ስጋትና፣ ሄጄ ሳላያው ብቀርና እስከ መጨረሻው እንደተለያየን ብንቀርስ በሚል ስጋትም ለመንፈስ ጭንቀት ዳርጓት እንደነበር ተናግራለች። ይሁንና በኦንላይን ዙም ሲተያዩና ሲጠያየቁ ቆይቷል። አሁን ግና የኒው ሳውዝ ዌልስና ኩዊንስላንድ ወሰኖች ከዲሴምበር አንድ ጀምሮ ክፍት ስለሚሆኑ ካይሊ ከነ ቤተሰቧ አባቷን ኩዊንስላንድ ዘልቃ በአካል ለመጠየቅ አቅዳ ተነስታለች። ምናልባትም ይህ አብረው የሚያከብሩት የመጨረሻ የገና በዓል ሊሆን ይችላል በሚል እሳቤ። በምዕራብ ሲድኒ ዩኒቨርሲቲ የባህል ንድፈ ሐሳብና ስነ ልቦና ፕሮፌሰር ጄምስ አርቫኒታክስ ክብረ በዓሎችን በአካልም ይሁን በኦንላይን ማክበር ለማንኛውም ሰው የባህላዊ ማንነት መገለጫ መሆኑን ጠቅሰው ሰዎች እንደ ኮሮና ቫይረስ ያለ ወረርሽኝ በገጠማቸው ወቅት ራሳቸውን ለአዳዲስ የአኗኗር ለውጦች በአሰናዳት እንዳለባቸው ሲመክሩ የክትባት መምጣትን ታሳቢ አድርገን እቅድ ሀ፣ እቅድ ለ፣ ምናልባትም እቅድ መ ያሸናል። ሆኖም ክትባቱ እስከ 2021 ማክተሚያ ግድም ተከፋፍሎ ላይዳረስ ይችል ይሆናል። ይህ የሚሆነውም እዚህ አውስትራሊያ ውስጥ ላለ ነው እንጂ ባህርማዶ የሚገኙ ወዳጅ ዘመዶቻችንን ለመጎብኘት አይደለም ብለዋል። ስለ ኮሮና ቫይረስ ተጨማሪ መረጃ በቋንቋ ለማግኘት ካሹ www ኤስቢኤስ ዶት ኮም ዶት ኤዩ ሕዝባር ላንጉዌጅ ሕዝባር ኮሮና ቫይረስ ድረገጽን ይጎብኙ። ተጨማሪ ድጋፍ ካስፈለጎትም በ131114 ላይፍላይን በ130022 4636 ቢዮንድ ብሉ ዘንድ በመደወል እርዳታ ማግኘት ይችላሉ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያት ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ አምሐሪክን ይጎብኙ።